The voice of America! The <applause> OA! Yeah. Yeah, America Dims Radio <laughs> መጠነኛ የማይባል ፈጽኖች ጥር ነው ያለው። የሰማያዊ ፓርቲ ቃል አቀባይ አቶ ሰሎሞን ተሰማን ድምፅ ነው ያሰማናችሁ። ዝርዝር ዜናውን ተከትሎ በሚሰማው በዕለቱ አብይ ርዕስ ይቀርባሉ። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ 24 ሰዓት በማይሞላው ጊዜ ውስጥ ይካሄዳል። ሂላሪ ክሊንተን ምክንያትሽ ጠንካራ ሲሆነች ከሰው የበለጠ በራስ መተማመን ስላላትና እቅዶቿ ማለፍ ስለሆኑ ምርጫውን አስመልክቶ ከሩቅ ከተጠየቁ የአስተያየት ድምጾች የአንዷን የአዲስ አበባ ዩኒቨርሲቲ ተማሪዋን ድምጽ ነው የሰማችሁት። በብድግ ብድግ የተወሰዱ የጎዳና ድምጾች ይዘናል። የኢትዮጵያ መንግሥት በውጭ ሀገር የሰላማዊ ሰልፍ ላይ የተሳተፉ ሰዎች ቤተሰቦች አስሯል ሲል ለመብት የሚሟገተው ድርጅት ሂዩማን ራይትስ ዋች አስታወቀ። በዚህም ላይ ዘገባ ይኖረናል። የዩናይት ስቴትስ የፌዴራሉ ምርመራ ቢሮ ዲሬክተር ጄምስ ኮሚ በዲሞክራቲክ ፓርቲው ፕሬዝዳንታዊ እጩ ሂላሪ ክሊንተን የውጭ ጉዳይ ሚኒስትርነት ዘመን የነበራቸውን የኢሜል አያያዝ በአካሄድ ነው አዲስ ፍተሻ የወንጀል ተግባር ማስረጃ አላገኘንም ሲሉ ለዩናይት ስቴትስ ምክር ቤት አስታወቁ፣ የሚለው ደግሞ ከዋና ዋና ዜናዎች ውስጥ አንዱ ነው። ሳምንታዊዎቹ ቅንብሮች፣ ስፖርት፣ አፍሪካ ነክ ርዕሶችና ጤና በመልክ በመልኩ ተሰናድተዋል፣ በሁለተኛው አጋማሽ ይቀርባሉ። ጤና ስጥልን እንደምናመሻቸው፣ ክቡራትና ክቡራን አድማጮቻችን ከዛሬ ሰኞ ጥቅምት 28 2009 ዓ ም ዝግጅታችን ጋር ተረኛ አስተናጋጆች አሉ አከበደና ቆንጅት ታየነን። ፕሮግራማችንን የሚመራልን ንጉሡ ታምሬ ነው። በቅድሚያ የሰዓቱ የዓለም ዜና የኢትዮጵያ መንግስት በውጭ ሀገር ሰላማዊ ሰልፍ ላይ የተሳተፉ ሰዎችን ቤተሰቦች አስሯል ሲል የመብት ድርጅቱ ሁማን ራይትስ ዋች አስታወቀ። በቁጥጥር ስር ከዋሉት መካከል በአውስትሬሊያ በሰኔ ወር ሰላማዊ ሰልፍ ላይ የተሳተፉ ኢትዮጵያዊ በእድሜ የገፉ ወላጅ እናት እንደሚገኙበትም ታውቋል። የዚህ ግለሰብ ሶስት ወንድሞችም የደረሱበት መጥፋቱን የመብት ድርጅቱ ኮንኗል። በመጽሄት ክፍለ ጊዜ ዘገባ እናቀርባለን። የዩናይት ስቴትስ የፌዴራል የምርመራ ቢሮ ዲሬክተሩ ጄምስ ኮሚ በዲሞክራቲክ ፓርቲው ፕሬዚዳንታዊ እጩዋ ሂላሪ ክሊንተን የውጭ ጉዳይ ሚኒስትርነት ዘመን የነበራቸውን የኢሜይል አያያዝ አስመልክቶ ባካሄድነው አዲስ ፍተሻ የወንጀል ተግባር ወይም አፈጻጸም ማስረጃ አላገኘንም ሲሉ ለዩናይት ስቴትስ ምክር ቤት አስታውቀዋል። ሂላሪ ክሊንተንና ሪፐብሊካኑ ተፎካካሪያቸው ዶናልድ ትራምፕ ነገ ማክሰኞ ለሚካሄደው ምርጫ የመጨረሻውን የምረጡኝ ተማጽኗቸውን ተያይዘዋል። ጄምስ ኮሚ ለኮንግረስ በጻፉት ደብዳቤ ያካሄድነው ምርመራ ሚኒስትር ክሊንተን ባለፈው ሐምሌ ወር ስለሳቸው የደረስንበትን ድምዳሜ የሚያስቀይረን ሆኖ አላገኘ ነውም ነው ያሉት። የኤፍቢአዩ ዲሬክተር ባለፈው ወር ይፋ ባደረጉት የምርመራ ውጤታቸው ሚስስ ክሊንተን የግል ኢሜይል ማደራጃ አጠቃቀማቸው ጥንቃቄ የጎደለው መሆኑ እንዳለ ሆኖ ነገር ግን በጉዳዩ ማንም ምክንያትን ተሞርኩዞ የሚሰራ አቃቤ ሕግ በወንጀል ሊከሳቸው የሚያበቃ አይደለም ማለታቸው ይታወሳል። ጄምስ ኮሚ ይህን ካሉ በኋላ የሚስስ ክሊንተን ኢሜይል ጉዳይ ባለፈው ሳምንት እንደገና መቀስቀሱ ይታወቃል። ይህ የሆነው የፌዴራሉ ምርመራ ቢሮ በሌላ ጉዳይ ማለትም የቀድሞ የዩናይትድ ስቴትስ ምክር ቤት አባል አንቶኒ ዊነርን የተመለከተ ምርመራ ሲያካሂድ ብዛት ያላቸው ኢሜሎቻቸውን ሲመረምር ነው። የክሊንተን የምረጡኝ ዘመቻ የትናንቱን የጄምስ ኮሚ መግለጫ እንዳስደሰተው አስታውቋል። የህዝብ ግንኙነት ኃላፊያቸው ጀኒፈር ፓልሜሪ ኮሚ ከዚህ ድምዳሜ ላይ እንደሚደርሱ እምነታችን የጸና ነበር ማለታቸው ተጠቅሷል። ዶናልድ ትረምፕ በበኩላቸው ፔንሲልቬንያ ውስጥ ለደጋፊዎቻቸው ንግግር ሲያሰሙ ሂለሪ ክሊንተን ለአሜሪካ ፕሬዝደንትነት ከተወዳደሩ እጩዎች ሁሉ በምግባረ ብልሹነት ወደር የሌላቸው ናቸው ሲሉ ከሰዋቸዋል። አክለውም በፈጸሟቸው ወንጀሎች የሚካሄድባቸው ምርመራ ገና ለረጅም ጊዜ የሚቀጥል ነው ብለዋል። መራጩ ህዝብ በድምፁ ፍርዱን ሊሰጥ ይችላል ሲሉም ተደምጠዋል። ሚስስ ክሊንተን በበኩላቸው የእሳቸው ፖሊሲዎች ከተፎካካሪያቸው እጅግ በጣም የሚለይ እንደሆነ ነው ሲናገሩ የዋሉት። ትናንት ኒው ሃምሸር ውስጥ ትናንት ባሰሙት የምረጡኝ ዘመቻ ባለፉት በርካታ ወራት ስናካሄድ በከረምነው ዘመቻ ተመርኩዘን ተቀናቃኜ ስለ ሀገራችን እጅግ በጣም ጨለምተኛና ከፋፋይ አመለካከት ያላቸው ነው ናቸው ቢባል ትክክል ይመስለኛል ሲሉ አሳስበዋል። አንዳንዴ ሰው የሚናገሩትን ስሰማ እውነቱን ለመናገር ስለ የትኛው ሀገር ነው የሚያወሩት እላለሁ ብለዋል ክሊንተን ሀገራችን ብሩህ ተስፋ ጠንካራ አንድነትና ሁሉን አሳታፊ መሆኗን ማመን ያስፈልጋል ሲሉ ሚስስ ክሊንተን አሳስበዋል። የቀድሞዋ የውጭ ጉዳይ ሚኒስትር ወደ ሚሽገን፣ ሰሜን ካሮላይና ደርሰው ማታ ፔንሲልቬንያ፣ ፊላዴልፊያ ውስጥ ከባለቤታቸው የቀድሞው ፕሬዚደንት ቢል ክሊንተን እንዲሁም ፕሬዚደንት ባራክ ኦባማ እና ቀዳማዊት እመቤት ሚሼል ኦባማ በሚገኙባቸው ዝግጅቶች ያጠናቅቃሉ። በተያያዥ የምርጫ ነክ ዜና ኒውዮርክ ከተማ ነገ ማክሰኞ ከሚካሄደው ፕሬዚዳንታዊ ምርጫ ዋዜማ የሁለቱን የዋና ዋና ፓርቲ እጩዎች ለማስተናገድ እየተሰናዳች ባለችበት በአሁኑ ወቅት የከተማይቱና የፖሊስ ባለስልጣናት የእጩዎቹን ደህንነት ለማረጋገጥ በትጋት በመስራት ላይ ናቸው በዚያ የሚካሄደው ወይም የተካሄደው አድናቂዎቻቸውን ጨምሮ እንዲሁም ለምርጫ ዘመቻ የተሰማሩትን የሁለቱ ንጮች ደጋፊዎች ሁሌም እንግዳ የማታጣና ድምቀት የማይለያት ከተማ ከመቼውም በላይ በሰው ጎርፍ ተጥለቅልቃለች። ይህ ሁሉ ዓለም አቀፉ አሸባሪ ቡድን አልቃይዳ ጥቃት ሊሰነዝር ሊያቅድ ይችላል ይሆናል የሚል የጸጥታ ጥንቃቄ አስፈላጊነት ወሬ እየተሰማ ባለበት ነው። የአሜሪካ ድምፅ ካሮላይን ፕሩሲቲ በተከታዩ አጭር ዘገባዋ ቢግ አፕል በሚለው ዘመን የጠገበ የቁልምጫ ስሟ የምትታወቀውን ከተማ ደማቅ ገጽታና ባለቀለም ድምጾች አድርሳናለች። ትስታ ብላቸው ታቀርበዋለች። በኒውዮርክ ከተማ ያሉ የዲሞክራቷ እጩ ሰናተር ሂለሪ ክሊንተን ደጋፊዎች ኢላማ ያደረጉት የመጨረሻውን ሰዓታት የስልክ ጥሪዎችና የስልክ የጽሁፍ መልእክቶች ፕሬዚደንታዊ ምርጫው የፍልሚያ ቀጠና ተብለው የሚታሰቡ ግዛቶች ላይ በማትኮር ነው። የሪፐብሊካኑ ፕሬዝደንታዊ እጩ ዶናልድ ትራምፕ ቀደም ብለው የተደረጉ የመራጭ ድጋፍ መመዘኛ ትንበያዎች ያሳዩ የነበሩትን ክሊንተን ይዘው የቆዩትን ብልጫ እያጠበቡ መምጣታቸው እየተዘገበ ባለበት የቻሉትን ያህል መራጭ የመድረስና እጩዎቻቸውን እንዲመርጡ የመገፋፋት ዘመቻ ነው። ማይክ ኤቨንስ ከክሊንተን የምርጫ ዘመቻ ደጋፊዎች አንዱ ናቸው። በእርግጥ አሁን ሰዓቱ የጥርፊያ ነው፣ ከንፋስ ፈጥነው የሚሮጡበት። በብዙ ሺዎች የተቆጠሩ ፖሊሶች ለደህንነታቸው ጥበቃ ከፈሰሱበት ጎዳና የኒውዮርኩ ማራቶን ሯጮች የውድድሩን ክር ለመበጠስና የፍጻሜው መስመር ላይ ለመድረስ ሌላ ጥድፊያ ይዘዋል። ይህ በእንዲህ እንዳለ በቨርጂኒያ፣ ቴክሳስና የኒውዮርክ ክፍለ ግዛቶች ከምርጫው በፊት ወይም በምርጫው ወቅት የሽብር ጥቃት ለማድረስ ሴራ የሚያውጠነጥኑ አሸባሪዎችን ድምፅ መቅለባቸውን የደህንነት ባለስልጣናት ተናግረዋል። ከየትኛውም የዓለማችን ክፍል ከኒውዮርክ የሚበልጥ ማንም የለም። በመስከረም አስራ አንዱ ጥቃት ወቅት አሳይተናል። በየዕለቱ በሚገጥሙንም እያረጋገጥን ነው። አሁን በምርጫው ዕለት የምናረጋግጠው ነው። ቀደም ሲል የሰማችሁትን የተናገሩት ካሮላይን መሆኒ በዩናይትድ ስቴትስ ምክር ቤት የኒውዮርክ ክፍለ ግዛት እንደራሴ ናቸው። 24 ሰዓታት የማይሞላ ጊዜ ለቀረው ፕሬዝደንታዊ ምርጫ ባለስልጣናት የዩናይትድ ስቴትስን ዲሞክራሲ ለማደናቀፍ ሊሰነዝሩ የሚችሉ ማናቸውንም ጥቃቶች እናመክናለን ሲሉ ቃል ገብተዋል። የምርጫው የጸጥታ ጥበቃ ሂደቶችም ተጠናክረው ቀጥለዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ደቡብ ሱዳን ውስጥ ከትናንት ወዲያ ቅዳሜ በአንድ ክበብ ውስጥ የእንግሊዝ የኳስ ጨዋታ ይመለከቱ በነበሩ ሰዎች ላይ በጅምላ በተኮሰ ሰው በተፈጸመው ጥቃት የሞቱ ሰዎች ቁጥር አስራ ሶስት መድረሱን የሀገሪቱ ፖሊሶች ገለጹ። ከጁባ ወጣ ብሎ በሚገኝ ጉሬ በሚባል ክበብ ውስጥ የእንግሊዝ ፕሪሚየር ሊግ የቼልሲና ኤቨርተን ቡድኖችን ግጥሚያ ይመለከቱ በነበሩ ታዳሚዎች ላይ ከደረሰው ጥቃት በተያያዘ እስካሁን የታሰረ ተጠርጣሪ የለም። የሱዳን ፖሊስ ምክትል ቃል አቀባይ እንዳሉት ፖሊሶች ብዛት ያላቸውን የአይን ምስክሮች አነጋግረዋል። ብዙዎችንም ለጥያቄ በቁጥጥር ስር እያዋሉ አነጋግረዋል። ቮይስ ኦፍ አሜሪካ። በሰዓቱ የዓለም ዜና የተመደበው ጊዜ አበቃ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና ቆንጂት ታየን በዓለም ዜናዎች የጀመረው የሰኞ ጥቅምት 28 2009 ዓመተ ምህረት ፕሮግራማችን በ19፣ በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይል ሳት ላይ እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አሁን ቀዳሚውን የዕለቱን አብይ ርዕስ ሰማያዊ ፓርቲ በአዲስ አበባ ከተማ በተለያዩ ፖሊስ ጣቢያዎች አንዳንድ የአመራር አባላቱን ጨምሮ ከሰማኒያ በላይ አባሎቹና ደጋፊዎቹ መታሰራቸውን አስታወቀ። ከእነኚህም መካከል ፍርድ ቤት የቀረቡት ሶስት ብቻ መሆናቸውን የገለጹት አንድ የፓርቲው አመራር አባል ፖሊስ የፍርድ ቤት ትዕዛዝን ባለመቀበል በዋስ የተፈቱ አንዲት የአመራር አባልን በስር ወይም እንዳሰራቸው ተናግረዋል። የፖሊስን ምላሽ ለማግኘት የተደረገውም ጥረት እስካሁን አልተሳካም። እስክንድር ፍሬው ዝርዝሩን ይዟል። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ሰለሞን ተሰማ ለቪኦኤ እንደገለጹት በአሁኑ ጊዜ በተለያዩ የሀገሪቱ ክፍሎች እጅግ ብዙ የሰማያዊ ፓርቲ አባላትና ደጋፊዎች እስር ቤት ይገኛሉ። በተለይም በደቡብ ምዕራብ ሸዋና በደቡብ ባሌ አያሌ አባሎቻችን በእስርና በከፍተኛ እንግልት ላይ ይገኛሉ ሲሉም ያማርራሉ። በአዲስ አበባ ከተማ ብቻ ይላሉ አቶ ሰለሞን በየካ ክፍለ ከተማ በቤላ ፖሊስ ጣቢያ፣ በጉለሌ ክፍለ ከተማ ላዛሪስት ፖሊስ ጣቢያ፣ በአራዳ ክፍለ ከተማ ገዳም ሰፈር ፖሊስ ጣቢያ እንዲሁም በአዲስ ከተማ ክፍለ ከተማ ኳስ ሜዳ ፖሊስ ጣቢያ ከሰማንያ አምስት በላይ አባሎቻችን እና ደጋፊዎቻችን እንዲሁም አንዳንድ የአመራር አባሎቻችን ታስረዋል ብለዋል አቶ ሰለሞን ተሰማ በአሁኑ ሰዓት ሁለት የስራ አስፈጻሚ አባላቶቻችን የውጭ ጉዳይ ኃላፊያችን አቶ አበባ አካሉ እና የሴቶች ጉዳይ ኃላፊያችን ወይዘሪት ፕሌን መስፍን በቁጥጥር ስር ሲገኙ የብሔራዊ ምክር ቤት ሰብሳቢያችን አቶ ይነቃቸው ከበደ እና ሌሎች አባላቶቻችን የምክር ቤት አባሎቻችን በእስር ላይ ነው የሚገኙት። ከዚህ በተጨማሪ ከሰማንያ አምስት በላይ የሚሆኑ ደጋፊዎቻችን በአራት ፖሊስ ጣቢያዎች ውስጥ ብቻ ሰማንያ አምስት የሚደርሱ ደጋፊዎቻችን በእኛ ኬዝ የፓርቲው የህዝብ ግንኙነት ኃላፊ እንደዘረዘሩት ከሆነ ታስረዋል ካሏቸው የአመራር አባላትም ሆነ አባላትና ደጋፊዎች መካከል አብዛኛው ፍርድ ቤት አልቀረበም። ሶስቱ ብቻ እንደ ቀረቡም ይናገራሉ። እየተፈጸመ ነው ላሉት መሰረታዊ የሰብአዊ መብት ገፈፋም በጥሩ ማሳያነት ያቀረቡት የላዛሪስ ፖሊስ ጣቢያ በቁጥጥር ስር በኋላቸው በድርጅቱ የሴቶች ጉዳይ ኃላፊ በወይዘሪት ብሌን መስፍን ላይ ፈጽሟል ያሉትን ተግባር ነው። ፍርድ ቤቱ ዳኛ ምን ብለው ወሰኑ? ሶስት ጊዜ በቀጠሮ ካመላለሷት በኋላ በአስር ሺህ ብር ዋስትና እንድትወጣ ብለው አዘዙ። ነገር ግን ፖሊስ ጣቢያውና የአሁን ያለው ወቅታዊው አመራር ወይዘሪት ፕሌንን የዋስትና መብት ከልክሎ በእስር ላይ እንዲቆዩ አዟል። ይሄ አሁን የማነሳልህ እንደ አብነት ምስት ጥቅምት ሁለት ሺህ ዘጠኝ አመተ ምህረት የፖሊስ ጣቢያው ለፍርድ ቤቱ ውሳኔ ተገዢ ባለመሆን ያንን አድርጓል። አቶ ሰለሞን ጨምረው እንዳብራሩት ከሆነ ፖሊስ ጣቢያው ይህንን እርምጃ እንደወሰደ ፓርቲው ቅሬታውን በአስቸኳይ ጊዜ አዋጁ መሠረት ለተቋቋመው የቅሬታ መርማሪ ቦርድ አቅርቧል። የአስቸኳይ ጊዜ አዋጁ በፓርቲያቸው እንቅስቃሴ ላይ ጫና መፍጠሩን ያስታወሱት አቶ ሰለሞን ሕግን በተመረኮዘ ሁኔታ ይህን ጫና ለማለዘብ ፓርቲው ጥረቱ እንደሚቀጥልም ያስረዳሉ። ብዙ መብቶቻችን በአስቸኳይ ጊዜ አዋጁ ምክንያት ዴሞክራሲያዊ መብቶቻችን፣ የመደራጀት መብታችን፣ የመሳሰለው መጠነኛ የማይባል ተጽዕኖዎች ጥር ነው ያለው። ስለዚህ ይሄንን ተጽዕኖ የበለጠ እንዲሰፋና ከፍ ያለ የመንቀሳቀስ የመደራጀት መብታችን፣ ዴሞክራሲያዊ መብታችን ለማስመለስ የምናደርገውን ትግል እንቀጥላለን። በጉዳዩ ላይ የፖሊስን አስተያየትና መረጃ ለማካተት ያደረግነው ጥረት ለጊዜው አልተሳካም። ወደፊት ምላሽ ካገኘን ለማቅረብም እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምሽቱን አብይ ርዕስ ነበር መለስካቸው ያቀረበልን። እናመሰግናለን። ወደ መጽሔት ክፍለ ጊዜ ነው የምንሻገረው አሁን። የኢትዮጵያ መንግስት በውጭ ሀገር ሰላማዊ ሰልፍ ላይ የተሳተፉ ሰዎችን ቤተሰቦች አስሯል ሲል የመብት ድርጅቱ ሂዩማን ራይትስ ዋች አስታወቀ። በቁጥጥር ስር ከዋሉት መካከል አውስትሬሊያ ውስጥ በሰኔ ወር ሰላማዊ ሰልፍ ላይ የተሳተፉ ኢትዮጵያዊ በእድሜ የገፉ ወላጅናት እንደሚገኙበት ተነግሯል። የዚህ ግለሰብ ሶስት ወንድሞችም የደረሱበት መጥፋቱን የመብት ድርጅቱ ዘግቧል። ጂል ክሬግ ከናይሮቢ ያጠናቀረችውን ዘገባ ሄኖክ ሰማእግዜር ያቀርባል። የ25 አመቱ ኢትዮጵያዊ ሹክሪ ሻፌ ጉሌድ ተወልደው ያደጉት በሶማሊያ ክልል ሲሆን በአውስትራሊያ ላለፉት ስድስት አመታት ኖረዋል። ባለፈው ሰኔ ወር በሜልበርን አውስትራሊያ የሶማሌ ክልል ፕሬዝዳንት አብዲ መሐሙድ ኦማር፣ በቅጽል ስማቸው አብዲ ኢሌይ ተብለው የሚታወቁት በጎበኙበት ወቅት ተቃውሞ መግለጻቸውን ይናገራሉ። ሰልፈኞቹ አብዲ ኢሌይ በኢትዮጵያ ለሚከሰቱ የመብት ጥሰቶች እጃቸው አለበት ሲሉ ድምጻቸውን ማሰማታቸውን ሂዩማን ራይትስ ዋች አስታውቋል። ጉሌድ ለመብት ድርጅቱ እንደገለጹት በሰላማዊ ሰልፉ የተገኙ የኢትዮጵያ መንግስት ደጋፊዎች ፎቶግራፎቻቸውን ወስደው በአስራ አምስት ደቂቃ ውስጥ ቤተሰቦቻቸው ቅጣት እንደሚደርስባቸው ነግረዋቸው እንደነበር ገልጸዋል። በዚያን ጊዜ ሶስት ወንድሞቻቸው መታሰራቸውንና ደብዛቸው መጥፋቱንም ይናገራሉ። ከዚያም በተጨማሪ እህታቸውና እናታቸው ለአንድ ወር ያህል መታሰራቸውን አስረድተዋል። እናቴ ምንም የምታውቀው ነገር እንኳን የለም። ሰልፎቹ የሚካሄዱት ውቅያኖስ ተሻግሮ በአስር ሺዎች ኪሎ ሜትር ርቀት ላይ ነው። የሰብአዊ መብት ተሟጋች ድርጅቱ የሁማን ራይትስ ዎች የአፍሪካ ቀንድ መረጃ አጠናቃሪ ፌሊክስ ሆርን የኢትዮጵያ መንግሥት በሜልበርን ሰልፉ ከተካሄደ በኋላ ከአስር የሚበልጡ ሰዎችን ማሰሩን ይናገራሉ። ሰልፉ ከወራት በፊት የተካሄደ ቢሆንም እስካሁን የታሰሩ የታሰሩና የሰልፈኞች ቤተሰቦች መኖራቸውን ይገልጻሉ። በተለይ በሶማሌ ክልላዊ መንግስት እንደዚህ አይነት መሰል ሁኔታዎች ባለፉት ጥቂት ዓመታት ሲከሰቱ መቆየታቸውን አስረድተዋል። ይህ ሁኔታ ተደጋግሞ ሲከሰት እያስተዋል ነው። በጉዳዩ ላይ ያልተሳተፉ እንዲሁ በጅምላ እየተቀጡ ነው። የኦጋዴን ነጻ አውጪ ጦር ጋር ምንም ግንኙነት የሌላቸው ነገር ግን መንግስቱን የማይደግፉ የማህበረሰቡ አባላት ላይ የተነጣጠሩ ጥቃቶችን ተመልክተናል። በአውስትራሊያና ሌሎች አካባቢዎች በተከሰቱ ሁኔታዎች በአገር ውስጥ ያሉ ሰዎችን ማሰር እጅግ ያሳዝናል። የኢትዮጵያ መንግስት ቃል አቀባይ በጉዳዩ ላይ አስተያየት ለመስጠት አልተገኙም። ከዚህ ቀደም የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዎች በኢትዮጵያ ጦር ሰራዊትና በተለይ በሶማሌ ክልል ፕሬዚዳንት አብዲ ኢሌይ የክልሉ የጸጥታ ጉዳዮች ኃላፊ በነበሩበት ወቅት የመብት ጥሰቶች ይፈጸሙ እንደነበር ዘግቧል። ሂዩማን ራይትስ ዎች እንደዚህ አይነት ግለሰቦች ወደ ሀገሩ እንዲገቡ ፈቃድ የሚሰጥበትን አሰራር እንዲያሻሽል የአውስትራሊያ መንግስትን የጠየቀ ሲሆን የአውስትራሊያ መንግስት በበኩሉ የአብዲ ኢሌይ የቪዛ ጥያቄ ላይ የተነሳ ምንም አይነት አሳሳቢ ጉዳይ ባለመኖሩ I believe that if I get the courage to come out and speak about it, then many people will follow me. And in that way, I can say. ዘገባ ባሻገር ኤርትራ ውስጥ ባለው አዲስ ወታደራዊ ሰፈርና የባህር ወደብ እንዲሁም የውጭ ሀገሮች መሳሪያና ወታደራዊ እቃ መኖሩ የውጭ እርዳታም ሊኖርበት የሚችል መሆኑ ኤርትራ ውስጥ የተጣለውን የመሳሪያ ማዕቀብ መጣስ ሊሆን ይችላል ሲሉ የተባበሩት መንግስታት ድርጅት የማዕቀብ ተቆጣጣሪዎች ባለፈው አርብ ባወጡት ዓመታዊ ዘገባ እንዳስጠነቀቁ ሮይተርስ የዜና አገልግሎት ዘግቧል። አዳነች ፍስሐዬ ዝርዝሩን ይዛለች። የማዕቀብ ተቆጣጣሪዎቹ ሳውዲ አረቢያና የተባበሩት የአረብ ኤሚሬቶች በኤርትራ ወታደራዊ ሰፈር እንደመሰረቱ ዓላማውም የመን ውስጥ በሁቲዎች ላይ ከሚካሄደው በሳውዲ አረቢያ የሚመራው ዘመቻ ጋር የተሳሰረ መሆኑን ባለፈው ዓመት ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ገልጸው ነበር። የመን ከኤርትራ የባህር ማዶ 40 ኪሎሜትር ርቃ ነው የምትገኘው ይላል ሮይተርስ የዜና አገልግሎት ዘገባ ዘገባው አያይዞም በሶስተኛ ሀገር ላይ ወታደራዊ እንቅስቃሴ ለማካሄድ ሌሎች ሀገሮች የኤርትራን የብስ ባህርና የአየር መስመርን ቢጠቀሙ በሀገሪቱ ላይ የተጣለውን ማዕቀብ መጣስ አይሆንም፣ ነገር ግን በቀጥታም ሆነ ቀጥተኛ ባልሆነ መንገድ በአካባቢው ያሉት ሀገሮች ሰላምና ጸጥታ ላይ አደጋ በሚጥል ማንኛውንም አይነት እንቅስቃሴ ላይ የሚውል ድጎማ ቢኖር ማዕቀቡን መጣስ ይሆናል ሲሉ ማስጠንቀቃቸውን ጠቅሷል። የተባበሩት መንግስታት ድርጅት ተቆጣጣሪዎች በአሰብ አይሮፕላን ማረፊያ ላይ አዲስ ወታደራዊ ሰፈር አጠገቡ ደግሞ አዲስ የወደብ ከተማ እየተገነቡ እንደሆነ ተቆጣጣሪዎቹ ባለፈው ዓመት ማስረጃ ሰብስበው ነበር። ይህ የመሰረተ ልማት ዝርጋታ ታዲያ የኤርትራን ወታደራዊ ኃይል ሊጠቅም የሚችል የውጭ እርዳታ ሊኖርበት እንደሚችል ተቆጣጣሪዎቹ አመልክተዋል ይላል የሮይተርስ ዘገባ። ተቆጣጣሪዎቹ አያይዘውም የሳውዲ አረቢያና የተባበሩት የአረብ ኤሚሬቶች ብቻ ሳይሆኑ የሌሎችም ሀገሮች አባላት ለማሰልጠን ወይም ለማለፍ የሄዱ የታጠቁ ሰዎች መታየታቸውን፣ ወታደራዊና የባህር ኃይል እቃዎችም እንደታዩ ገልጸዋል። በኤርትራ ላይ የተጣለው የመሳሪያ ማዕቀብ እንዲህ አይነቱን እንቅስቃሴ ስለማይፈቅድ የፀጥታው ምክር ቤት በማዕቀቡ መከበር ጉዳይ ላይ ለመንግስታቱ ድርጅት ምክር እንዲሰጥ የማዕቀቡ ተቆጣጣሪዎች ምክር ሀሳብ አቅርበዋል ይላል ሮይተርስ ላይ የወጣው ጽሑፍ። የተባበሩት መንግስታት ድርጅት የሳውዲ አረቢያ እና የተባበሩት የአረብ ኤሚሬቶች ኤምባሲዎች ሀሳብ እንዲሰጡበት የተደረገ ሙከራ አልተሳካም። የተባበሩት የአረብ ኤሚሬቶች አራት ሺህ የሚሆኑ ህቱ አማጽያንን በኤርትራ ወደብ አሰብ አሰልጥነዋል ሲል የሮይተርስ ዘገባ ጠቁሟል። አድማጮች፣ ተከታዩ መጽሔት ዘገባ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። ነገ ለሚካሄደው የዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የሚፎካከሩት ሪፐብሊካን ፓርቲው ተወካይ ወይም እጩ ዶናልድ ትራምፕ ቢመረጡ ጥሩ ፕሬዝዳንት ይወጣቸዋል ብለው እንደሚያምኑና እንደሚደግፏቸውም ጭምር አንድ ኢትዮጵያዊ አሜሪካዊ ፖለቲከኛ ገለጡ። የማሳቹሴትስ ክፍለ ግዛት የህግ መወሰኛ ምክር ቤት አባል ለመሆን እየተወዳደሩ የሚገኙት አቶ መስፍን በሺር ማምሻውን ከአሜሪካ ድምጽ ጋር አጭር ቃለመልስ አድርገዋል። ምርጫውን ሂደት እየተከታተለ የሚገኘው ባልደረባችን ሰለሞን አባተ ተከታዩን ይዘው ቀርበዋል። አቶ መስፍን ጤና ይስጥልኝ፣ እንደምን አመሹ? እንደምን ዋሉ? ጠና ይስጥልኝ ሰለሞን እንዴት ዋልክ? እግዚአብሔር ይመስገን። በቅድሚያ ከአድማጮቻችን ጋር ሙሉ ስመሆንና የሚኖሩበትን አካባቢ ያስተዋውቁልኝ እስ በጣም አመሰግናለሁ ይሄንን እድል ስለሰጠኸኝ። እኔ የሪፐብሊካን ካንዲዴት ነኝ። ሪፐብሊካን የሆንኩትም ከዛሬ አምስት ዓመት ጀምሮ ነው። በፊት ግን በዲሞክራቲክ ፓርቲ ውስጥ ብዙ ተመራጮችን በመርዳት በከተማ ውስጥም ሆነ በስቴቱ ብዙ አስተዋጽኦ አድርግ ሌሎች እንዲመረጡ። አሁን ግን የተሳተፍኩበት ሁኔታ ቢኖር አንደኛውም አፍሪካኖችንም ሆነ በአካባቢያችንም ያሉ የአሜሪካን ዜጋዎች ሕይወታቸውን መለወጥ የምንችለው ኦፖርቱኒቲ በመስጠት እድሎች በመክፈት ማለት ነው መክፈት ነው በማለት ሉፕሆሎችን ለመዝጋት በማሰብ ቀዳዳዎችን ጎጂ ቀዳዳዎችን ለመዝጋት ትክክል ይቅርታ ጣልቃ እየገባሁ የምናገረው በአማርኛ ስለሆነ የምናስተላልፈው ነው፣ ለአድማጮቻችን ግልጽ እንዲሆን እያልኩ ነው። ያ ገብቶኛል። ልክ ነህ፣ ገብቶኛል። እኔም አንዳንድ ጊዜ ይቀላቅላለሁ። ለምሳሌ ሪፐብሊካን የሚባለውን ለምሳሌ ሊተረጉሙት አይችሉም። ሪፐብሊካኖች ምንጊዜም ራስን መቻል በሚለው ሁለተኛው ደግሞ ነጻነትን ኦፖርቹኒቲ ወይም እድል የሚለውን ነገር ያጠቃልላሉ። በዛ ላይ ደግሞ እኔ ራሴ ከኢትዮጵያ የመጣሁት እዚህ በሺ ዘጠኝ መቶ ዘጠና አንድ አመተ ምህረት ነው። ዛሬ ሀያ አምስት አመት ማለት ነው። ሀያ አምስት ስድስት አመት ከኢትዮጵያ ከወጣሁ፣ ግን አንድ ሀያ ሰባት ሀያ ስምንት ይሆነኛል። ምንም እራሴ የደሃ ልጅ ነኝ። ነገር ግን እዚህ ቦታ የደረስኩት የትምህርት ኦፖርቹኒቲ ኢትዮጵያ ውስጥ እያለውም በሚሽነሪ ቦርዲንግ ስኩል ውስጥ ስለተማርኩኝ የደሃ ልጅ በመሆኔ ነኝ መንገድ ከፈተልኝ እዚህም ልመጣ የቻልኩበት አንደኛ ይሄ ነው። እና ሁላችን እድል ከተሰጠን ከወደቅን ወይም ፌል ካደረግን ራሳችንን እንጂ መወንጀል የምንችለው ማንንም መወንጀል አንችልም። እና ኦፖርቹኒቲ ወይም እድሉ መከፈት አለበት የሚለውን አመለካከት የሚይዝ ነው። እና ሪፐብሊካኖች ደግሞ ያንን እድል ይከፍቱልሃል። ዴሞክራቶች ግን እድሉን መክፈት ሳይሆን እኛን ብቻ ተከተሉን፣ እኛን ብቻ ስሙን ከታች ሆናችሁ እኛ እስከቀለብናችሁ አንዳንድ ነፃ የሆኑ ነገሮች እስካደረግንላችሁ ጊዜ ድረስ ምንም አይነት ራዕይ እንደሌለን አድርገው ይቆጥሩታል ብዬ ነው የምገምተው። አቶ መርፍን እርስዎ በዚህ አመት እንደገለጹልኝ የማሳቹሴትስ ምክር ቤት፣ የግዛቱ የህግ መወሰኛ ምክር ቤት አባል ለመሆን ነው እየተወዳደሩ ያሉት። እና እንደ አንድ ሪፐብሊካን ተወዳዳሪ ለእርስዎ ምን ያህል የተመቸ ነው አሁን ያለው ሁኔታ? በጣም ጥሩ ነው። ምክንያቱም እኔ ምን የምሮጥበት ዞን ወይም ዲስትሪክቱ አብዛኛዎቹ ሪፐብሊካን ናቸው። እኔ የምኖርባት ከተማ ብቻ ነች፣ ከተማ ስለሆነች ዴሞክራቶች ናቸው። ብቻ ይሄ ምርጫ እንዴት ነው አንደኛም ታክስ ሎወር በማድረግ ወይም ደግሞ በማሳነት፣ ቢዝነሶች እድሎችን በመክፈት የንብረቶችንም ታክስ ዝቅ በማድረግ የተማሪዎች ደግሞ ከሚወድቁበት ትምህርት ቤቶች ተማሪዎቻችንን ለቤተሰብና ለአስተማሪዎች ሙሉ የሆነ መብት መብት ነው በኃላፊነት በመስጠት እንጂ እስቴት በወሰነው ልጆች ትምህርት በፈተና በማለፍ ብቻ ሳይሆን ሙሉ የሆነ የዳበረ እውቀት እንዲኖራቸው ያስፈልጋል። የሚለው ሌላው ደግሞ ፐብሊክ ሴፍቲ የህዝብ ደህንነት የደህንነት ጉዳይ ነው። እኔ መርሲ ኢሚግራንት ነኝ። ነገር ግን በዚህ ሀገር ውስጥ ለምሳሌ በፓርቲ ፖለቲክስ ብትሄደው ኢሊጋል ኤሊያንስ ወይም ህገወጥ ስደተኞች የሚለው ነገር ላይ ይመጣል። ስደተኞች የምንለው ብዙ ጊዜ አሜሪካውን ውስጥ የሚመጡ ህገወጥ ስደተኞች በፕሌን የገቡ ሰዎች ናቸው። በጣም ጥቂቶች ናቸው በቦርደር የሚገቡት ገባ፣ በድንበር በኩል በቦርደር በጣም ጥቂቶች ናቸው። እና ምንድን ነው ብታየው፣ ራሱ ዲሞክራት ራሱ ሪፐብሊካኖች ምንጊዜም ስደተኛ መርዳት ይፈልጋሉ፣ ከውጭ ማስገባትም ይፈልጋሉ ስደተኞችን። ነገር ግን በዴሞክራቶች ጊዜ ከውጭ ስደተኞችን ማስገባት አይፈልጉም። እዚህ የገቡትን ህጋዊ ሆነው የገቡትን ሰዎች መርዳት ነው የሚፈልጉት ራችን ላይ በነገራችን ላይ አቶ መስፍን ለዶናልድ ትራምፕ ያሉት አቋም ምንድን ነው? እሱ ነ የፓርቲውን ራሱ ፕሬዝደንት የሚያደርግ ተመራጭ ነው። ያም ሆነ ይህ አስራ ስድስት ሰው ጥሎ የፓርቲው እጩ ሆኖ ቀርቧል። ስለዚህ በሪፐብሊካን ፓርቲ መሰረት የራሳችንን እጩ የመደገፍ ግዴታ አለን። ስለዚህ እርስዎ የዶናልድ ትራምፕ ደጋፊ ኖት ማለት ነው? አዎ። ሰሎሞን አባተን እናመሰግናለን። በዩናይትድ ስቴትሱ ምርጫ ዙሪያ ይሆናል፣ በቀጣዩ ዘገባም የምናተኩረው። ዶናልድ ትራምፕ ከስደተኞች አንጻር የሚከተሉት ፖሊሲ እንደሚያሳስባቸው የገለጹት ቪኦኤ ያነጋገራቸው ኢትዮጵያውያን አስተያየት ሰጪዎች ነገ በሚካሄደው ፕሬዝደንታዊ ምርጫ ሂለሪ ክሊንተን ማሸነፋቸውን ነው እኔ የምመርጠው ብለውታል። የዩናይትድ ስቴትስ ምርጫ የዩናይትድ ስቴትሱን ምርጫ በትኩረት የሚከታተሉት ምሳሌ የሚሆን ዲሞክራሲያዊ የምርጫ ሂደት በመሆኑ እንደሆነም ገልጸዋል። እስክንድር ፍሬው በተለይም የአዲስ አበባ ዩኒቨርሲቲ ወጣቶችን አነጋግሮ ተከታዩን ዘገባ አስተላልፏል። በነገ እለት የሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ እንደ በርካታ የዓለም አካባቢዎች ሁሉ እዚህ በኢትዮጵያም ትኩረት መሳቡ አልቀረም። ድምፅ የመስጠት መብት ባይኖራቸው እንኳን ድጋፋቸውን የሚገልጹለት እንዲያሸንፍ የሚመኙለት እጩ እንዳላቸው ያነጋገርኳቸው አስተያየት ሰጪዎች ገልጸዋል። ሂደቱን የመከታተላቸው ምክንያት የትኩረታቸው መነሻ የአሜሪካ ተጽዕኖ የመፍጠር አቅምና የምርጫው ዲሞክራሲያዊነት መሆኑንም ተናግረዋል። በጂኦግራፊና አካባቢያዊ ጥናት የሶስተኛ ዓመት የፒኤችዲ ተማሪ መሆኑን ያስታወቀው መዚድ ካሳ ይሄንኑን ያብራራው እንደ ሞደል ብንጠቀምበት ወይም እንደ ሞደል ሊሆን ስለሚችል ስለምናምን ነው። ምሳሌ ለሆን ስለሚችል ምክንያቱም ሞሮረስ በዚች ፕላኔት ላይ የተሻለ ዲሞክራቲክ የሆነ ሁኔታ ያለባት ሀገር አሜሪካ ናት ተብሎ ይታሰባለም ነውም ኢንፋክት ኢትዮጵያውያኖች የአሜሪካን የምርጫ አስተሳሰብ ብናራምድ እጅግ በጣም የተሻለ ደረጃ እንደርሳለን ብዬ አስባለሁ። ካነጋገርኳቸው የአዲስ አበባ ዩኒቨርሲቲ ተማሪዎች አብዛኛዎቹ ከዶናልድ ትራምፕ ይልቅ የሂላሪ ክሊንተንን ማሸነፍ እንደሚመርጡ አስረድተዋል። የሁለተኛ ዓመት የፍልስፍና ተማሪ የሆነችው መሐሌት አበራ ምላሿ ፈጣንና ግልጽ ነው። ሂላሪ ክሊንተን ምክንያትሽ? ጠንካራ ስለሆነች ከሰውየው የበለጠ ራስ መተማመን ስላላትና እቅዶቿ አሪፍ ስለሆኑ ለምሳሌ ስ እቅዶች ሲባል የትኞቹን እቅዶች ማለትሽ? አስተያየቶች ዲቤታቸውን አዳምጫ ነበር። የዶናልድ ትራምፕ አስተያየቶች አስተያየቱ ደስ አይልም። ያለው ይሄ ግንብ ምናምን የሚለው ነገር የሜክሲኮ ና እና ካለው አንጻር ሴትም ስለሆንኩኝ ኮንፊደንሷን ስለወደድኩላት ዲቤቷን ላይ ጠንካራ ስለሆነች ክርክሮች ላይ ያ ክርክር በአፍሪካ ላይ ሊከተሉ ይችላሉ ብለሽ ከምታስቢው ፖሊሲ አንፃር፣ በኢትዮጵያ ላይ ከሷ አንጻር ሳይተሽው፣ አለ ለምሳሌ አሜሪካን ፕሬዚዳንት ነው የምትሆነው። ያው ኢኮኖሚያቸው ነው አፍሪካ ላይ የሆነ ኢንፍሉዌንስ ይኖራቸዋል እንጂ በቃ እነሱ አሜሪካ ላይ ነው ምን ለምንኛ፣ ስለ አፍሪካ ለምን እናስባለን? ፕሬዚዳንት ነው ተዋና አሜሪካ እስከሆነ ድረስ እንደዛ ነው ማለት ነው። ሮብጦ ዶናልድ ትራምፕ የአሜሪካ ፕሬዝዳንት ሆኖ ተመረጡ የሚል ዜና ምን ስሜት ያሳድርብሻል? እንግዲህ ለአሜሪካኖች አራት አመት ነው ቻሉ ማለት ነው። በዚሁ ዩኒቨርሲቲ የፍልስፍና የሁለተኛ መተማሪ የሆነው ሀብታሙ ማርቆስ ተመሳሳይ ሀሳብ አንጸባርቋል። እኔ ክሊንተን ብትማረጥና እሷ ብታሸንፍ ደስ ይለኛል። ከምታነሳቸው ነገሮች አንጻር ልምድም አላት ብዬ አስባለሁ ከብዙ አቅጣጫ እና ለዛ እሷ ብታሸንፍ አሪፍ ይመስለኛል። በፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል የሶስተኛ ዓመት ተማሪ የሆነችው አህላም አወል ደግሞ ሂላሪ ክሊንተን በስደተኞች ላይ የሚከተሉት ፖሊሲ ከዶናልድ ትራምፕ እንደሚሻል ታምናለች። ሞር ዲሞክራቲክ ነች ለስደተኞች ያላት አመለካከት ጥሩ ይመስለኛል። ዶናልድ ትራምፕ በጣም ኮንዘርቫቲቭና ወግ አጥባቂ ወግ አጥባቂ የሚባለው ነው ና አሜሪካ ያውን ኔሽን ኦፍ ኢሚግራንትስ እንደመሆኗ መጠን ሀገር እንደመሆኗ መጠን ስደተኞች ሀገር ለስደተኞች ያለውን ቫሊዩ በጣም ይቀንሰዋል ብዬ አስባለሁ። እና አሜሪካ ከብዙ ሀገሮች ጋር ያላትን ሪሌሽን ሊያበላሸው ይችላል ብዬ አስባለሁ። እሷ ለአሜሪካ ሴት መሆኗ አዲስ ኤክስፒሪየንስ ሊያመጣ ይችላል በሚል አስባለሁ። ግን እዚህ ላይ አንቺ የስደተኞች ጉዳይ ለምን ያሳስብሻል? ዘመዶች ያሉሽ አሜሪካ የሚኖሩ፣ አንቺ ወደፊት አሜሪካ መኖር ትፈልጊያለሽ? ወይስ አጠቃላይውን ነገር ነው ያገሽ ያለሽ ዘመዶች አሉኝ። አሜሪካ ለመኖር ሀሳብ የለኝም። ግን ያው ሲጀመር ስደተኞች ነው ሀገሯን ነው የመሰረቷት። ስለዚህ ይሄን ያህል የጠበቀ ፖሊሲ ሊኖራቸው አይገባም ብያስባሉ። አለፍ አለፍ እያልኩ ያነጋገርኳቸው የአዲስ አበባ ዩኒቨርሲቲ ተማሪዎች ከዶናልድ ትራምፕ ይልቅ ሂላሪ ክሊንተን እንዲያሸንፉ ይመኛሉ። ዶናልድ ትራምፕ የሚል የማስተዋወቂያ አስክሪብቶ የያዘችው ወጣት ሳትቀር የምመኘው ክሊንተን እንዲያሸንፉ ነው ብላኛለች። እርሷም ሆነች ሌሎች አስተያየት ሰጪዎች ካስቀመጧቸው ምክንያቶች አንዱ ደግሞ በዶናልድ ትራምፕ የስደተኞችና የውጭ ጉዳይ ፖሊሲ ላይ ያላቸው ጥርጣሬ ነው። በእርግጥ የፕሬዝዳንቶች መቀያየር መሰረታዊ የሆነ የፖሊሲ ለውጥ ሊያመጣ ይችላል ወይ? በዚህና በተያያዥ ጉዳዮች ላይ ከአዲስ አበባ ዩኒቨርስቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ጋር ያደረግኩትን ቃለ ምልልስ በነገ ውለት ይዤ ቀርባለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ ነው። እናመሰግናለን አስተያየት አድማጮች የዶናልድ ትራምፕን ስክሪፕቶ ይዛ ሂለሪ ክሊንተን የምትደግፈው በጣም እስክንድር ማየቱ ራሱም የሚገርም ገርም ትዝብት ነው። የፖለቲካ ግንዛቤያቸውም በአንጻሩ የሚስብ ይመስለኛል። ምናልባት እንድንተቸው አዲስ አበባ ሆነው እንግሊዝኛ ሲበዛ አማርኛው ቢያመዝን ይመረጣል። ግማሽ በግማሽ እንግሊዝኛ ምነው ልጆች ያስ ብላል። ልክ ነው። ተስፋ እናደርጋለን የተሻሉ አማርኛ አጠቃቀሞችን እንሰማለን። አድማጮች ዝግጅታችን ይቀጥላል። አሁንም ከምርጫው ሂደትና ከተዛማጅ ርዕሶች ጋር ነው የምንቆየው። ይልቁንም ወደ ሌላኛው ጎራ የሚወስደን ይሆናል። ቀደም ብሎ ሰለሞን ከዶናልድ ትራምፕ ደጋፊ የማሳቹሴትስ ግዛት የህግ መወሰኛ ምክር ቤት አባል ለመሆን እየተዳደሩ ከሚገኙት አቶ መስፍን በሽር ጋር ቀደም ብሎ የጀመረው ቃለ ምልልስ ሁለተኛ ክፍል እንኸዋል። እንግዲህ ይሄ ምርጫ ነገ ይወሰናል። የመጨረሻ ሩጫ ላይ ናችሁ አሁን ያላችሁት። ዶናልድ ትራምፕ ደግሞ አሁን የሚገልጹልኝን በተለይ ከስደተኞች ጋር ከፍልሰተኞች ጋር የተያያዘን ጉዳይ በሚመለከት ብርቱ አቋም እንዳላቸው ነው የሚናገሩት። እንደውም አሁን በሀገሪቱ ውስጥ ያሉ ሰነድ የሌላቸው ስደተኞችና ፍልሰተኞችን ሁሉ ከሀገር አስወጣለሁኝ፣ አጥር ገነባለሁኝ ድንበራችን ላይ ብለው የሚናገሩ ሰው ናቸው እና ለፍልሰተኞች የተመቹ ሰው አይደሉም ነው የሚሉት ሰዎች። እርስዎ ደግሞ አሁን የሚነግሩኝ ከዚህ ጋር የሚቃረን ነገር ነው። ሪፐብሊካኑ እንደዚህ አይነት አቋም የላቸውም ብለው ነው የሚያስቡት? እሳቸው የሪፐብሊካን ፓርቲ ውጪ ናቸው። እንዴት ነው የሚያጣጥሙልኝ እነዚህን ሁለት ሀሳቦች? ያ እዚህ ሀገር ነው ባላንስ ኦፍ ፓወር የሚባል ነገር አለ። አይተ እንደሆነ የኃይሎች ሚዛን ማለት ነው። የስ እና ያ ምንድን ነው? የኤግዜክቲቭ እና የዋናው የፕሬዚደንቱ ብራንች አለ፣ የምክር ቤቱ ወይም የሴኔትና የሀውስ ብራንች አለ እንደገና የሕግ አውጪው ማለት ነው። ያ እና ሶስት ብራንች ያለው ገቨርመንት እና ባላንስ ኦፍ ፓወር ስላለ ፕሬዚደንቱ እንደዚህ ያደርጋለሁ ብቻ ስላለ የሚሆን ነገር የለም። በጊዜው እሱ ሰፖርት የሚያደርጉትን ሰዎች ለመሳብ ያደረገው ስትራቴጂ ነው ብዬ አስባለሁኝ። ገባ እንጂ አያስፈጽሙትም የሚል ሀሳብ ነው ያለሁት ቢያስብም እንኳን በጣም ቀላል ነገር አይደለም። እንደዛ መሆኑን ብታይ አሁን ለምሳሌ ባራክ ኦባማን ብታየው ጥቁር ነው። ለመጀመሪያ ጊዜ ጥቁር የተመረጠ ነው። በጣም ጥቁሮች እዚ ሀገር ምን ያህል ችግር እንዳለባቸውም ታውቃለህ። ነገር ግን እሱ ለጥቁሮችን ብታያቸው አስፈጽማለሁ ያለውን ነገር ሁሉ ማስፈጽም አልቻለም። ምክንያቱም እሱን ከባው የያዙት ሰዎች ከሴኔቱ ወይም ከሀውሱ ራሱ ሊያስፈጽሙት አይችሉም። ገባ እርስዎ ለመሆኑ ሪፐብሊካን ባይሆኑ ኖሮና የፓርቲውን እጩ የመደገፍ ግዴታ ባይኖርበት ባይኖርቦት ኖሮ ሚስተር ትራምፕን ይደግፏቸው ነበረ? ባላቸው አቋም በተለያዩ ጉዳዮች ላይ ለምሳሌ አህል አንዳንድ በቀላሉ ልንገርህና፣ እኔ ቤተሰቦቼ ሙስሊሞች ናቸው። ነገር ግን እኔ ያደግኩት ካቶሊክ ቦርዲንግ ስኩል ነው። እኔ ካቶሊክ ነኝ። አሁን ግን ከባለቤቴ ጋራ የኢትዮጵያን ኦርቶዶክስ ተከታይ ነኝ እና ስለ እስላም ያወራውን ነገር አልወድም። ምክንያቱም ያ እናትና አባቴንም ብዙ ነገሮች ብቻ የማልስማማበት ነገር ይኖራል። ነገር ግን ኢንጀነራል የፓርቲያችን እጩ ስለሆነ ሽን መደገፍ ያለብኝ ጥሩ ፕሬዚደንት ይወጣቸዋል ዶናልድ ትራምፕ ብሎ ያስባሉ ቢመረጡ ይመስለኛል። አቶ መስፍን በሽር በጣም አመሰግናለሁኝ ለጊዜያችን ለመግለጫው እግዚአብሔር ይስጠልኝ። በጣም አመሰግናለሁ ሰለሞን እድሉን ስለሰጠኸኝ አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ከምሽቱ ሶስት ሰዓት ከሰላሳ ስድስት ያመለክታል የስቱዲዮ ሰዓታችን። በቀጥታ ወደ ሳምንታዊ ቅንብር ስፖርት እና ማራቶን ነው የምናልፈው። ሰለሞን ክፍሌ እንደምናመሽታችሁልኛል የተከበራችሁ አድማጮቼ። ኃይሌ ገብረስላሴ ስላሴ ለኢትዮጵያ አትሌቲክስ ፌዴሬሽን በፕሬዝደንትነት ተመረጠ። በትላንቱ የኒውዮርክ ከተማ ማራቶን የ19 ዓመቱ ኤርትራዊ ግርማ የገብረ ሥላሴ ያሸነፈ የመጀመሪያው ወጣት ነው። በርቀቱ ሲያሸንፍ የሴቶቹን ኬንያዊቱ አሜሪኪታኔ በኒዮርክ በኒውዮርክ ማራቶን ሦስቴ በማሸነፍ የመጀመሪያዋ ሴት አትሌት ሆናለች። አጫጭር የአገር ውስጥና ዓለም አቀፍ የእግር ኳስ ዜናዎችም አሉን። አብራችሁን ቆዩ። ባለብዙ የዓለም ክብረ ወሰኖች ባለቤት ኃይሌ ገብረ ሥላሴ እንደ ተጠበቀው የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝደንት ሆኖ ተመርጧል። ተባባሪ አዘጋጅ ገዛ ህንጽዮን መስቀል ከአዲስ አበባ ዝርዝሩ አለው። አመሰግናለሁ ሰለሞን። በአትሌቲክስ ነክ ዜና ጀምራለሁ። ሀያኛው የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ በሳምንቱ መጨረሻ አርብና ቅዳሜ ተካሂዷል። ጉባኤው በማጠቃለያው የአዲስ አበባውን ተወካይ አትሌት ኃይሌ ገብረ ስላሴን ለቀጣዩ አራት አመት የፌዴሬሽኑ ፕሬዚዳንት አድርጎ በምርጫ ሰይሟል። በፕሬዝደንትነት ከቀረቡት ሶስት እጩዎች አትሌት ኃይለ ገብረስላሴ ከአስራ አምስት መራጮች ዘጠኝ ድምፅ ማለትም ከፍተኛውን የድምፅ ብልጫ አግኝቶ ሲመረጥ ከኦሮሚያና ከትግራይ ክልል በቀረቡት እጩዎች አምስትና አንድ ድምፅ አግኝተዋል። አትሌት ገዛኸኝ አበራና አትሌት ገብረ እግዚአብሔር ገብረ ማርያም በኦሮሚያና በትግራይ ክልል ተወክለው ነበር። ለስራ አስፈጻሚነት ነው ይኸውም ሆኖም ግን አትሌት ገብረ እግዚአብሔር ገብረ ማርያም በድምፅ ሲያልፍ አትሌት ገዛኸኛ ያበራ ሳያልፍ ቀርቷል። የአትሌቶች ተወካዮች የሆኑት አትሌት መሰረት ደፋርና አትሌት ስለሽስህን ዘንድሮ ለመጀመሪያ ጊዜ ድምፅ ሰጥቷል። አትሌት ኃይሌ ገብረ ሥላሴ ከምርጫው በኋላ ከጋዜጠኞች ለቀረቡለት ጥያቄ የተሰጠው ምላሽ ከስራ ባልደረቦቹ ጋር በመሆን የስልሳ አመቱን የፌዴሬሽኑን አሰራር በማሻሻል ምልመላና የአሰለጣጠኑን አሰራር አሳድጎ ሀገርና ሕዝብ የሚፈልጉትን ውጤት ማምረት እንደሆነም ተናግሯል። አመሰግናለሁ ገዛሃኝን ለሪፖርቱ። ከአዲስ አበባ በቀጥታ ወደ ኒውዮርክ እንመለሳለን። በትላንቱ የኒውዮርክ ከተማ ማራቶን የ19 ዓመቱ ኤርትራዊ ግርማይ ገብረስላሴ የመጀመሪያው ወጣት ሆኗል። በከተማይቱ በተካሄዱ ውድድሮች በአንደኝነት ሲያጠናቅቅ 20751 ነው ጊዜው። በሴቶቹም ኬንያዊቱ አሜሪክ ታኔ በኒውዮርክ ማራቶን ሦስቴ በማሸነፍ የመጀመሪያዋ አትሌት ሆናለች። የዩናይትድ ስቴትሱን ፕሬዝደንታዊ ምርጫ ለመከታተል በዚያ የሚገኘው ባልደረባችን ሰለሞን አባተ ዝርዝሩን አድርሶናል። ግርማይ ገብረ ስላሴ አርባ ዓመት ባስቆጠረው የኒውዮርክ ማራቶን ያሸነፈ እጅግ ወጣቱ አትሌት ነው። ከእርሱ ያነሰ ዕድሜ ያለው ወይም የእርሱ አቻ እስካሁን አልነበረም። ለሀገሩ ለኤርትራም ከእንዲህ አይነት ዓለም አቀፍ መድረኮች የወርቅ ሜዳሊያዎችን ሲያስገኝ የመጀመሪያው ነው ግርማይ ኒውዮርክ ላይ ትናንት የገባበት ጊዜ ለራሱም ሆነ ለኒውዮርክ ማራቶን እጅግ ምርጥ ሰዓት ነው ባይባልም ከእርሱ የተሻለ ጊዜ ያስመዘገበ ግን ማንም የለም። ሁለት ሰዓት ከዜሮ ሰባት ደቂቃ ከሀምሳ አንድ ሰከንድ ነው የዘንድሮው የኒውዮርክ ማራቶን ምርጥ ሰዓት፣ እርሱም የኤርትራዊው ግርማይ ገብረ ስላሴ ነው። ዝሰርሕ ነይረ ዝተፈላለየ ትሬኒንግ ኩሉ ክሪኦ ከለኩ ሕጂ ብዛዕ ብጣዕሚ ትሬኒንግ ከቢድ ነይሩ ልክዕ ከምቲ ክብደት ትትሬኒንግ ዝሰርሕ ኮከ ኣብዚ ደቀለለ ነይሩ ትማልናይ ማለት እዩ በዚህ ውድድር ላይ የተሰለፉ ያሸንፋሉ ተብለው በብዙ እምነት የተጠበቁ የኬንያው ስታንሊ ቢዮት እና የኢትዮጵያው ሌሊሳ ዴሲሳን የመሳሰሉ አትሌቶች መንገድ ላይ ቀርተዋል። ሁለቱም ከዋክብት አትሌቶች ያለፈው አመት የኒውዮርክ ማራቶን ባለወርቅ የነበረው ስታንሌይ ስለወጣት ስለመውጣቱ በእጅጉ ማዘኑን የሚገልጽ የጽሑፍ መግለጫ ዛሬ አውጥቶ ነበር። ኒውዮርክ የመጣሁት የቀድሞ የክብር ቦታዬን ለማስጠበቅ ነበር። ከሶስት ሳምንታት በፊት እግሬ ላይ ጉዳት ደርሶብኝ ሕክምና ላይ ከቆየሁ በኋላ ደህና የሆንኩ የምችል መስሎኝ ነበር። አስራ አምስት ኪሎ ሜትር ላይ እንደደረስኩ ግን ፍጻሜው መቀነት ላይ እንደማልደርስ ተረዳሁ ብሏል። የስታንሊ ቢዮት ምርጥ ጊዜ ባለፈው የኢትዮጵያ ዓመት ለንደን ላይ ያስመዘገበው ሁለት ሰዓት ከዜሮ ሶስት ደቂቃ ከሀምሳ አንድ ሰከንድ ነበር። ሌላው በጉጉት የተጠበቀው እና እንደሚያሸንፍም ተስፋ ተጥሎበት የነበረው አውራ አትሌት ሌሊሳ ዴሲሳ ነበር። ሌሊሳን እስከ ሰላሳ ኪሎ ሜትር አካባቢ በግንባር ተፎካካሪነት ሲሮጥ ቆይቶ በሰላሳዎቹ ኪሎ ሜትር የመጀመሪያ ርቀት ላይ ወጥቷል። ምን ተፈጠረ? አሰልጣኙን አቶ ሀጅ አዴሎን አግኝቼ አነጋግሬያለሁ። ምንድን ነው ዋናው ትልቁ ነገር ከመጀመሪያው ከዝግጅቱ ጀምሮ ያደረገው ዝግጅት ጥሩ ነበረ። በደንብ ተዘጋጅቶበት ነበረ። ግን ውድድር ውስጥ ሲገባ 42 ኪሎ ሜትር ውስጥ ምን እንደሚገጥም አይታወቅም። እንግዲህ ያው እንዳየነው ጥሩ ተፎካካሪ የሆነ ሶስት ሆኖ አብሮ ሲሮጡ ነበረ። ከ32 ኪሎ ሜትር አካባቢ ላይ አንድ ላይ ነበሩ። ጥሩ እንቅስቃሴ እያደረገ ነበረ። በዛው እንዳለ በአንድ ጊዜ ቆመ። ከዛ በኋላ ችግሩ ምን እንደሆነ በወቅቱ ማወቅ አልቻልኩም። ውድድሩን ከጨረሰ በኋላ አነጋግሬው ነበረ። ያው ይሄ ፊት ለፊቱ ጡንቻው ላይ የጡንቻ መወጠር እንደደረሰበትና አላንቀሳቅስ እንዳለ ነግሮኛል። ያው ዞሮ ዞሮ እንግዲህ ስፖርት ማሸነፍም መሸነፍም ያለ ነው። እንግዲህ ይሄ አልፏል፣ ለሚቀጥለው ጥሩ መዘጋጀት እንዳለበት ነው ማም ነው። የወንዶቹን ውድድር ግርማ ገብረስላሴን ተከትለው ከመሩት ኬንያዊው ሉካስ ሮቲች እና አሜሪካዊው አብዲ አብድራህማን ሁለተኛ እና ሶስተኛ ሆነው ጨርሰዋል ትናንቱ የኒውዮርክ ማራቶን ላይ ሀምሳ አንድ ሺ ዘጠኝ መቶ ዘጠና አምስት ተሳታፊዎች ተሰልፈው ሀምሳ አንድ ሺህ ሶስት መቶ ሰማኒያ ስምንቱ ጨርሰው ገብተው የመታሰቢያ ሜዳሊያዎቻቸውን አጥልቀዋል በተሳታፊዎችና ባጠናቀቁ ተሰላፊዎች ቁጥር የዘንድሮው የሁለት ሺ አስራ ስድስት እና አርባኛ አመቱን ያከበረው የኒውዮርክ ማራቶን የዓለምን ክብረ ወሰን የሰበረ መሆኑን የዝግጅቱ አስተባባሪ ተናግረዋል። አመሰግናለሁ። ሰለሞን አባተ ነበር ከኒውዮርክ። በእግር ኳሱ ስፖርት ዜና በሀገር ውስጥ ኢትዮ ኤሌክትሪክ ዐሥራ አንደኛውን የአዲስ አበባ ዋንጫ ወስዷል። ቲፔ ማዘንጌ ደግሞ የአፍሪካ ኮንፌዴሬሽን ዋንጫን አንስቷል። ገዛጽዮን መስቀል በዚህም ላይ አጫጭር ዘገባዎች አሉት። የኢትዮጵያ ኤሌክትሪክ እግር ኳስ ክለብ በትናንትና ሁለት የአስራ አንደኛው የአዲስ አበባ ከተማ ዋንጫ አሸናፊ ሆኗል። የኢትዮጵያ ኤሌክትሪክ እግር ኳስ ቡድን የዘንድሮውን የአዲስ አበባ ከተማ ዋንጫ ተቀዳጀው የፍጻሜው ተጋጣሚ ቅዱስ ጊዮርጊስን ሁለት ለባዶ መርታት ነው። ሁለቱ ቡድነት የመጀመሪያው የምድብ ማጣሪያ ቅዱስ ጊዮርጊስ በፍጹም የጨዋታ ብልጫ አራት ለአንድ አሸንፎ ስለነበር የትናንቱንም አሸናፊነት ለቅዱስ ጊዮርጊስ ቅድሚያ ግምት የሰጡ በርካቶች ነበሩ። ሆኖም ኢትዮጵያ ኤሌክትሪክ የቀደሙ ስህተቶቹን አርሞ ባሳየው የተቀላጀ እንቅስቃሴ ከረፍት በፊትና ከረፍት መልስ ባስመዘገባቸው ሁለት ጎሎች አሸንፎ ወጥቷል። የኤሌክትሪክ ቡድን የአዲስ አበባ ዋንጫን ሲያገኝ የትናንቱ ለሶስተኛ ጊዜው ነው። ሌላው የእግር ኳስ ዜና የአፍሪካ ኮንፌዴሬሽን የፍጻሜ ዋንጫ ነው። የኮንጎ ዲሞክራቲኩ ቲፒ ማዜምቤ የአልጄሪያውን ቢጂያን በአጠቃላይ ውጤት ትናንት አምስት ለሁለት አሸንፎ የሁለት ሺ አስራ ስድስት የአፍሪካ ኮንፌዴሬሽን ዋንጫ አንስቷል። ቲፒ ማዜምቤ ባለፈው ሳምንት በአልጄርስ ላይ አንድ ለአንድ አቻ መለያየት የሚታወስ ሲሆን ትናንትና በሜዳው በሉቡምባሺ ከተማ ባደረጉት የመልስ ጨዋታ ቲፒ ማዜምቤ አራት ለአንድ ረቷል። በታሪኩ ለመጀመሪያ ጊዜ ኮንፌዴሬሽን ዋንጫ አሸናፊ የሆነው ቲፒ ማዜምቤ ሻምፒዮንነቱ ስድስት መቶ ስልሳ ሺህ ዶላር አስገኝቶለታል። የአፍሪካ ኮንፌዴሬሽን ዋንጫ አሸናፊው ቲፒ ማዘምቤና የአፍሪካ ክለቦች ሻምፒዮን የደቡብ አፍሪካው ማሜሎዲ ሳንዳው በቅርቡ ለአሸናፊዎች አሸናፊ ዋንጫ ይጫወታሉ። ይኸው ነው በእኔ በኩል ያለው። ሰለሞን ገዛህን፣ ጽዮን መስቀልንና ሰለሞን አባተን አመሰግናለሁ። ለምሽቱ ያለን ዝግጅት በዚሁ ይጠናቀቃል። ሳምንት በተመሳሳይ ሰዓት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ። አሁን በቀጥታ ወደ አፍሪካ ነክ ርዕሶች ይሆናል የምናልፈው። አሉላ ኬንያ አዳዳብ የተባለው ግዙፍ የስደተኞች ሰፈር ሁለት ወራት በቀረው የአውሮፓውያን አመት ማብቂያ ላይ እንደሚዘጋ ናይሮቢ አስታውቃለች። ወደ ሶስት መቶ ሺህ የሚጠጉ አብዛኞቹም የሶማሌ ተወላጆች ሆኑ እየተጠለሉበት መንደር ነው። ኬንያና ሶማሊያ ከተባበሩት መንግስታት ድርጅት የስደተኞች አገልግሎት ጋር በመተባበር ስደተኞች በፍላጎታቸው ወደ የሀገራቸው የሚመለሱበት ሁኔታ ቀይሰዋል ይላል። ስደተኞቹ ወደ ሀገራቸው ለመመለስ የመወሰንና ያለመወሰን ከባድ አማራጭ ገጥሟቸዋል ስትል የአሜሪካ ድምጿ ጂል ክሬግ ከዳዳብ የላገችውን ዘገባ ዝርዝር አዳነች ፍሳዬ ይዛ ቀርባለች። በደዳብ የስደተኞች ሰፈር በሚገኝ አቧራማ አውሮፕላን ማረፊያ ላይ አንድ ልዩ ሰማያዊ አውቶቡስ በሰፈሩ ለአስርተ ዓመታት ከኖሩበት የስደተኞች ሰፈር ለመሄድ የተነሱ ሶማሌዎችን ያወርዳል። ወደ ሀገራቸው ለመመለስ ከተዘጋጁት መካከል ኑርቶ አሕመድ አብዱላህ ይገኙባቸዋል። አንድ ባንተ የተማረረ ሰው ቤት ውስጥ በግድ እኖራሉ ለማለት አይቻልም። ስለሆነም ከቤቱ ለመውጣት መወሰን ይኖርብሃል። ኬንያ አሁን ደዳብ እንድትዘጋ በመሆኗ ከደዳብ መውጣት ይኖርብናል ነበር ያሉት ኑርቶ አህመድ አብዱላሂ። የኬንያ ባለሥልጣኖች የስደተኞቹን ሰፈር ለመዝጋት የወሰኑት በኢኮኖሚና በጸጥታ ስጋት ምክንያት እንደሆነ ተናግረዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት ደዳብ የስደተኞች ሰፈር እንዳይዘጋ ጥሪ ቢያደርግም ተቀባይነት አላገኘም። ሶማሌዎቹ ስደተኞች በአይሮፕላን ወደ መዲናይቱ ሞቅዲሾ ሲሄዱ ቆይተዋል። ወደ ጁባላንድ ክልል የመመለሱ ጉዳይ ግን የአካባቢ ባለስልጣኖች አዲስ መጪዎችን ሊሸከሙ እንደማይችሉ በመናገራቸው ባለፈው ነሐሴ ወር ተቋርጧል። ስለሆነም ወደ ጁባላንድ ለመሄድ ተዘጋጅቶ የነበሩ ሰዎች በመሸጋገሪያው ሰፈር ላይ ለመቅረት ተገደዋል። ለመሄድ ተዘጋጅተው እዛው የቀሩት ሰዎች ታዲያ መኖሪያ ቤታቸውን እንደሸጡ ወይም እንዳዘዋወሩ፣ ንብረታቸውንም እንደሸጡ የመኖሪያ ሰነዶቻቸው ደግሞ የስደተኞች ሰፈር ባለሥልጣኖች እንደ ወሰዱት ነው የተናገሩት። ማህሙድ አሊ አብዲ ሞቃዲሾ ይካሄድ ከነበረው ግጭት ሸሽተው ደዳብ የገቡት የስደተኞቹ ሰፈር ከ25 ዓመታት በፊት እንደ ተመሰረተ መሆኑን ገልጸዋል። አሁን በሰፈሩ የምንመለስበት ቦታ የለንም። ቤቶቻችን ሌሎች ሰዎች ገብተውባቸዋል። ልንመልሳቸው አንችልም ስላሉን በእግር ወደ ሀገራችን ማዝገም ይኖርብናል ብለዋል አብዲ። የ24 ዓመት ዕድሜ ወጣት መሐመድ አብዱላሂ ጀማል ሶማሊያን አያውቅም። እኔን በመሰለ በስደተኞች ሰፈር በተወለደ ሰው ላይ እንዲህ አይነት ውሳኔ መደረጉ ጥሩ አይመስለኝም። እዚህ ኬንያ ነው ለመኖር የምፈልገው ቢያስገድድኝም እንኳን ኬንያዊ መስዬ እዚህ እሞታለሁ እንጂ አልመለስም፣ ነበር ያለው አብዱላሂ መሐመድ አደን። ባለፈው ግንቦት ወር ወደ ሶማሊያ ሄዶ ሁኔታዎችን ከገመገመ በኋላ ወደ ደዳብ ኬንያ ተመልሷል። ወደ ትውልድ ቦታዬ ጁባላንድ ሄጄ ነበር። ይሁንና በሚሊሻዎች ቁጥጥር ስር ስለሆነ አሁን የምመለስበት ቦታ የለኝም። በሄድንበት ቦታ የጸጥታ ደህንነት የለም። የሕክምናና የትምህርት አገልግሎትም የለም። የውሃ አቅርቦትም የለም። ሌሊት የታጠቁ ሰዎች ይመጡና ያለህን እንድትሰጣቸው ይጠይቁሃል። ስለሆነም ከዛ ለመውጣት ተገደን ነው የተመለስ ነው ብለዋል። የሰብአዊ መብት ቡድኖች እንደሚሉት አሁን በሶማሌ ስደተኞች በመፈጸም ላይ ያለው ወደ ሀገራቸው የመመለስ ተግባር በፈቃደኝነት ነው ለማለት አይቻልም። የኬንያ ባለስልጣኖች ምላሽ እንዲሰጡበት በተደጋጋሚ የተደረገው ጥረት አልተሳካም። ደዳብ ይኖሩ የነበሩ ስደተኞች ነጻ ትምህርት፣ ነጻ ህክምናና የጸጥታ ደህንነት ያገኙ ነበር። ፋጡማ ማሓድ ስማታር ከጌዶ ደባብ የገቡት ከአምስት ዓመታት በፊት ነበር። እኔ አሁን ወደ ሶማሊያ ለመመለስ ዝግጁ አይደለሁም ትምህርት ቤት የገቡ ልጆች አሉኝና። ይሁንና ወደ ሀገራቸው ለመመለስ የሚፈልጉ ብዙ ሰዎች አሉ። ወደ ጁባላንድ ይደረግ የነበረው ጉዞ መቋረጡ ራሱ ሌላ ችግር ፈጥሯል ይላሉ ፋጡማ መሐድ ስማታር። ወደ ሞቅዲሾ ለመመለስ የወሰኑት ስደተኞች ጉዛቸውን ጠቅለው ከተባበሩት መንግሥታት ድርጅት የስደተኞች አገልግሎት የተሰጣቸውን 150 ዶላር ይዘው በአይሮፕላን ሄደዋል። ሶማሊያ ሲያርፉ የሚጠብቃቸው ነገር ምን እንደሆነ ግን የሚያውቁት ነገር የለም። ኬንያ ደዳብ የተባለውን ግዙፍ የስደተኞች ሰፈር ለመዝጋት ስለ መወሰኗ የተቀናበረው ዝግጅት እዚህ ላይ አብቅቷል። በመጪው ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን። አድማጮች፣ አሁን ወደ መጨረሻው ቅንብር ነው የምንሻገረው። በኢትዮጵያ በተለይ ወጣቶችን በማህበራዊና ፖለቲካዊ ጉዳዮች እንዲነቁ በማስቻሉና በውስጠ ወይራ መልእክቱ የሚታወቀው ፌስታሌን የተሰኘው አንድ ሰው ብቻውን የሚተውንበት የሙሉ ሰዓት ትዕይንት የመድረክ ተውኔት ወደ ዩናይትድ ስቴትስ መጥቷል። በትናንትና እለት ዋሽንግተን ዲሲ ውስጥ ለተመልካች ቀርቧል። ጽዮን ግርማ በመክፈቻው ላይ ተገኝታ ተከታዩን ዘግባለች። እያዩ ፈንገስ የተባለው ገጸ ባህሪ ፌስታሌን ሆኖ የሙሉ ሰዓት ተውኔት እስኪሆን ድረስ በዋቢ ሸበሌ ሆቴል በየወሩ ይቀርብ በነበረው የጃዝ ምሽት ላይ ለሁለት ዓመት በ25 ክፍል ለተመልካች ቀርቧል። የዚህ ገጸ ባህሪ ፈጣሪ ደራሲ፣ ገጣሚና ጋዜጠኛ በረከት በላይነህ ነው። በአንቲገን ንጉሥ አርማ ፍቅርን የተራበና በበርካታ የመድረክ ቲያትሩ የትወና ብቃቱ የሚታወቀው አርቲስት ግሩም ዘነበ ደግሞ ብቻውን መድረክ የሚቆጣጠርበት ስራው ነው። ሚግዬ ሚግዬ ዛሬ በአራት ፖሊሶች ተይዛ ገባችልኛ። አሁን እንግዲህ እዛ ቁጭ ብላ ካርታዋን ትለጣለጥ ትለብልብ። አውራዎቹ ባለፈው የገቡት ጦር፣ ልብ፣ ዳይመንድ ምናምን የሚባለውን የካርታ ጨዋታ አያውቁትም አሉ። በኋላ ሲጣራ እነሱ የለመዱት በቤት ካርታ መጫወት እያዩ ፈንገስ እያዩ ክኒሊክ በተሰኘው ትዕይንት ላይ ከተጫወተው የተቀነጨበ ነው። ፌስታሌን በሙሉ ተውኔትነት ከቀረበ አስራ አንድ ወራት አስቆጥሯል። ደራሲው በረከት በላይነህ እንደነገረኝ በዚህ ጊዜ ውስጥ አንድ መቶ ሀምሳ መድረኮች ላይ ለእይታ ቀርቧል። ሰባ ሺህ ተመልካችም ተመልክቶታል። አስራ ሶስት አስራ ሶስት የቤት እና የቦታ ካርታ ይዘው የቦሌውን ጣልከው እንዴ? የፒያሳው ሞተ። የሜክሲኮን መዛስክ የባባላን እ አሁን ፌስታሊን አሜሪካ መጥቷል። በትናንትናው እለትም በዋሽንግተን ዲሲ ኮሎምቢያ ሃይትስ ኤጁኬሽናል ካምፓስ ለእይታ በቅቷል። ተውኔቱ የሁለት ሰዓት ከ ደቂቃ ሙሉ ተውኔት ነው። ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮችን ይዳስሳል። ማህበራዊ ህጸጾችን ይነቅሳል። ፈጣሪውን ይሞግታል። ማህበረሰቡን ይተቻል። ሀገራዊ ጉዳዮችን እያነሳ ፖለቲካውን ይሳለቅበታል። በጠንካራ ሀሳብ ሁሉንም ይሞግታል። አንድ ሰው ብቻውን ሙሉ መድረኩን ተቆጣጥሮ እያሳቀ በሐዘን ድባብ አዳራሹን ጸጥ እያደረገ ትንፋሽም እያሳጣ በአዲስ አበባ መቼት ተሰርቶ ዋሽንግተን ዲሲ ያለን ህዝብ በአንድ አይነት ድባብ ያሰምጣል። ደራሲውን በረከት በላይነህ ይህን ሁሉ ታሪክ በአንድ ለማምጣት ታሪኩን እንዴት አዋቀርከው? አልኩት ቲያትሩ ከታየ በኋላ ከመድረክ ጀርባ አግኝቸው። እሱ ከነዋሪነት ኢትዮጵያ ኢትዮጵያዊ መልክም ኢትዮጵያዊ ልብም ስላለ አንደኛ እሱ ነው። ሁለተኛ ትምህርት ስነ ልብ ሆኖ ነው። ሁለተኛው ማይነሪ ሶሺዮሎጂ ነው። ስለ ሶሳይቲ ምናምን ይገርመኛል። በእርግጥ እሱን ስለተማር ቻረ ግን ማንበብ መኖር፣ አዋዋሌ፣ ተግሩም ጋር ራሱ ጋር መስራት። በቲያትሩ ላይ የማይወቀስ የማይነቀፍ የለም። ለኢትዮጵያ ሀገራዊ ችግሮች ተጠያቂ የሚያደርገው ሁሉንም ነው። ወጣቶች ቲያትሩን ካዩት በኋላ በአዲስ አበባ ይሰጧችሁ የነበረው ምላሽ ምን ነበር? አልኩት በረከትን። እሱ ልዩ ነው። አሁን ይህ ቲያትር እንዳልኩት ከቲያትርነቱ በላይ ሰጪ የመሆኑ ነገር ይበዛል። እንደ ጅማት እንደዚህ አሳስረው የያዙት እንዲህ አይነት ትምህርት ወይ እላቸው ስለ ሶሳይቲ ግድ መስጠት። አንተ እያለ ማዋራት፣ አንቺ እያለ ማዋራት ካይታችሁ ከሆነ አንተ እያለ የሚያዋራ። ስለዚህ ወጣት ገብቶ ሰው ውስጥ አንተ እያልሽ እያናገርሽው ላይወደው ላይገርሞ አይችልም። አሻራው በልኩ እየተራመደ መውጣት ውስጥ ይገባው ምርባት ተውኔቱ ዘፈንም ተሰርቶለታል። የዚህ ተውኔት ፕሮዲውሰር ገጣሚ አበባው መላኩ ነው። ሙዚቃውን ጆርጋ መስፍን አበጋዝ ክብረ ወርቅና ግሩም መዝሙር ናቸው የሰሩት። ዜማ ደራሲና ሙዚቃ ፕሮዲውሰሩ አለማየሁ ደመቀ ነው። በዛ ወርቅ አስፋውና ግዛቸው ተሾመ ደግሞ አንድ ሙዚቃ በድምፅ ተጫውተዋል። በዛ ወርቅ ከመድረክ ጀርባ ነበረች። ዘፈኑን ሰምታ መገረሟን ነገረችኝ። አዲስ አበባ በነበረችበት ጊዜ ዘፈን እንድትሰራላቸው ሲጠይቋት በደስታ አንድ ቀን አጥንታው ሰርታላቸው መጣች። በመድረኩ ላይ ከትዕይንቱ ጋር ተቀናብሮ ስትሰማው ግን መደነቋን መሸሸግ አልቻለችም። ጥሩና ብዙ ነገሮችን የሚያመራምር የሚያስደስት ነገር ነውና ድምፁን ስሰማው እንደዚ ጥሩ ነበር እንዴ ለዚህ አላማ ነበር እንዴ የሰራሁት ማለት ድምጼ ጥሩ ነው ማለት ሳይሆን ለዚህ ለተቀደሰ አላማ ነው ለካ የሰራሁት ጥሩ ነው ብሎ ልቤ ደስ አለ በዋሽንግተን ዲሲ የነበረው ትዕይንት ሊንኬጅ አርትስ ኢሳቃል ኢንተርቴንመንት ና ጣይቱ የባህል ማዕከል በጋራ ያዘጋጁት ነው ቲያትሩ አሜሪካ መጥቶ እንዲታይ ያደረገው ኢንኬጅ አርት ነው የድርጅቱ ባለቤት እና ስራ አስኪያጅ አቶ በቀለ ተሾመ በትላንትናው ምሽት ዘጠኝ መቶ ሰው ቲያትሩን እንደተመለከተ ገልጾልኛል በቀጣይም ለሶስት ወር በተለያዩ የዩናይትድ ስቴትስ ግዛቶች እንደሚታይ ተናግሯል። የጣይቱ የባህል ማዕከል ስራ አስኪያጅ አርቲስት አለም ፀሐይ ወዳጆን ከቲያትሩ በኋላ ጠይቂያት ነበር። እጅግ የሚደንቅ ነገር ነው። የሚደንቀው ለምንድን ነው? ብዙ ጊዜ ቲያትር ላይ እድሜን ሙሉ በገበርኩበት ዘመን በአንድ ሰው ትከሻ ይሄን ያህል ሰዓት መድረክ ላይ ይዞ መገኘት እጅግ ከባድ ነው። አንዳንድ ጊዜ አምስት ስድስት ሆነንም ወይም ከዛ ቁጥር በላይ ሆነን ኦዲየንሱን የማንይዝበት ጊዜ አለን። ስለዚህ አንድ ተዋናይ ግን ሎኪንጉን ይዞ ድምፁን ይዞ ያንን ሁለት ይዞ በእንዲህ አይነት መልክ የተሳካ ነገር ማድረጉ የሚያስደንቅን ነው። የሚያስገባ ግሩም፣ ያስቃል፣ ያስለቅሳል። የድርሰቱ ቅደም ተከተል ራሱ አለበት፣ እስከ መጨረሻ ክላይማክስ እየጠበቀ መሄድ ትርኢት ነው። ተውኔቱ ታሪክ አለው። እያዩ ፈንገስ የተባለው ገጸ ባሕሪ የጠፋበትን ፌስታል ፍለጋ በሚያደርገው ጉዞ ነው ሁሉንም የሚዳስ ሰው ታሪኩና ታሪኩ የተሰራበት ቦታ እዚህ ካለው ተመልካች ጋር ባለው ርቀት ከተመልካቹ ጋር ይራራቃል የሚል ስጋት አልነበራችሁም ወይ ስል ለደራሲው በረከት በላይነህም ጥያቄ አቅርቤለታለሁ። አሜሪካ ስንመጣ ስጋቶች ነበሩ። ስጋቶቹ እዚህ ሀገር የሚኖሩት ሰዎች ከቋንቋ ክብደት ከስቶሪ ጋር ተያይዞ መቸቱ አዲስ አበባ ላይ ከመሆኑ ጋር ተያይዞ የመግባባቱ ነገር እንዴት ይሆናል የሚል ነገር ግን አረሱት። አሁንም ኢትዮጵያ ውስጣችሁ እንዳለች ነው ያየንበት። ከሁሉ በላይ እንደውም ፊድባኩ በጣም የጠንካራ ነበር ለእኔ እና ገርሞኛ ለራሴ ኃይለ ቃል ብለን የጠቀምንባቸው ቦታዎች ላይ የነበራቸው አንድስታን በጣም ያስደነግጣል። ቀልዶቹ የሚገቡበት መጠን ያስደነግጣልና እንዲህ ባህር እንዲከፍሉንም ሳቃችን አንድ አይነት መሆኑ ይገርመኛል። እንባችን አንድ አይነት መሆኑ ይገርመኛል። ትራጀዲው ላይ ኮሽታ አልነበረም። አንድ ሰው ሲነካ ተቃላየ። ይሄ አዲስ አበባ ያለ ስቶሪ ነው እና ይሄ አስደስቶኛል። ግሩም ዘነበ ቲያትሩ ካበቃ በኋላ ሁሉንም አመስግኗል። ዛሬ እዚህ መድረክ ላይ የተመለከታችሁ እያዩ አዲስ አበባ ላይ ከተሰራው አንድም ነገር አልተጨመረም። የተመልካቹ ግለት ቲያትሩን ሳምንት እሁድ እንዲደገም አድርጎታል ብላለች አለም ፀሐይ ወዳጆ

የዩናይት ስቴትስ ፕሬዝዳንታዊ ምርጫ ነገ ማክሰኞ ይካሄዳል። በዕለቱ የመራጩን ድምፅ አሰጣጥ ሂደት እና ከየግዛቶች የሚመጣውን የምርጫ ውጤት እግር በእግር እየተከታተልን በልዩ ፕሮግራማችን እናቀርባለን። የስርጭት ሰዓታችን ታዲያ ከመደበኛው ስርጭት በተጨማሪ በኢትዮጵያ ሰዓት አቆጣጠር ረቡዕ ከጠዋቱ አንድ ሰዓት እስከ ሁለት ሰዓት ልዩ ዝግጅት ይዘን እንቀርባለን። ሲጠበቅ ሲያሳስብና ሲያነጋግር ወራት የዘለቀው የዩናይት ስቴትስ ፕሬዚዳንታዊ ምርጫ ዝግጅቶቻችንን ረቡዕ በጠዋት አንድ ሰዓት ላይ እንገናኝ። የስርጭት ሞገዶቻችንን እናስተዋውቅ። 9485 እና 11900 ኪሎ ሄርስ የስርጭት አገልግሎቶቻችን በ1922 እና 25 እንደጠበቁ ነው። አድማጮች በዚሁ አበቃ ነው። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19 በ22 እና በ25 ሜትር በአንድ የሚያስተላልፈውን የዛሬን ስርጭት እዚህ ላይ አበቃ። ያስተናገድናችሁ ቆንጂት ታይና አሉላ ከበደንም ከሌሎች ባልደረቦቻችንና ከዋና አዘጋጇ ትዝታ ብላቸው ጋር በመሆን በዚሁ እንሰናበታለን። የትግርኛ ስርጭት ይቀጥላል። በእኛ በኩል ደህና ደሩ።